ባለፈው ሳምንት ረቡዕ በኦሮሚያ ክልል ሰሜን ሸዋ ዞን ገብረ ጉራቻ ከተማ አቅራቢያ በታጣቂዎች መታገታቸው የተነገረው ከአንድ መቶ በላይ የደባርቅ ዩኒቨርሲቲ ተማሪዎች እስካሁን አለመለቀቃቸውን ከገታ እንዳመለጡ የተናገሩ ተማሪዎች ለአሜሪካ ድምፅ ገልጸዋል። በኢትዮጵያ የአሜሪካ አምባሳደር ሀርቪ ማሲንጋ ለገንዘብ ጥቅም ሲባል ተማሪዎችና ሰላማዊ ዜጎችን የማገድ ድርጊት እንዲቆምና የሕግ የበላይነት እንዲከበርም ጥሪ አቅርበዋል። አስቴር ምስጋናው ዝርዝር አላት። ከእገታ እንዳመለጡ የተናገሩ ተማሪዎች ከደባርቅ ዩኒቨርሲቲ ሁለት አውቶቡስ ሞልተው በተነሱ በሶስተኛው ቀን ሰሜን ሸዋ ዞን ገብረ ጉራቻ አካባቢ ሲደርሱ የኦሮሞ ነጻነት ሰራዊት ናቸው ያሏቸው ታጣቂዎች ከእነርሱ ጋር በሶስት አውቶቡሶች ተሳፍረው የተነሱ ተጓዦቹን አግተው እየደበደቡ ወደ ጫካ እንደወሰዷቸው ለአሜሪካ ድምፅ ተናግረዋል። ወደ ቤተሰቦቻቸው እየደወሉ እስከ አንድ ሚሊዮን ብር የማስለቀቂያ ቤዛ መጠየቃቸውንም ገልጸዋል። ደህንነቱ ስለሚሰጋ ስሙን እንዳንጠቅስ የጠየቀን አንድ የደባርቅ ዩኒቨርሲቲ ተማሪ ባለፈው ሳምንት ሰኞ ሰኔ 24 ቀን 2016 ዓ ም ከደባርቅ ዩኒቨርሲቲ በሁለት የህዝብ ማመላለሻ አውቶቡሶች ሞልተው መነሳታቸውንና እረቡ ረፋዱ ወደ አዲስ አበባ እያመሩ ወደ ኦሮሚያ ክልል ሰሜን ሸዋ ዞን ገርበ ጉራቻ ከተማ ሲቃረቡ ከጫካ የወጡ የአፋን ኦሮሞ ተናጋሪ ታጣቂዎች እርሱ ያለበትን አውቶቡስ አስቆመው ተጓዦችን እየደበደቡ እንዳስወረዷቸው አስረድቷል። መኪና ውስጥ ገቡና ተማሪዎችን በዱላ እየመጡ አስወረዱና የጀመረውም ከጨረሱ በኋላ ወደ ሁለተኛው መጡ፣ ሙሉ በሙሉ አስወረዱ። እነሱን ሁሉ ተማሪዎች ይዞ ወደ ጫካ ፍመጡ፣ ከዛ እየወሰዱ ተማሪዎች ሊያመጡ ወንዶቹ ተማሪዎች አሉ ሊያመጡ ሲመጡ ተኩስ ጀመሩ። ከዛስ ተኩስ ጀምሮ ተማሪ ተበታተች ተተበታተ ደግሞ አብዛኛው ተማሪ በአንድ ቦታ ሄደዋል። የተወሰነ ወደ ፈናን ደስ አንድ ቦታ ሄደን እኛም ማለት ነው። ከዛ እያደኝ ሆነ አጥራቢንቸው በአጥር በል እያለፍኩ የሆነ የተከመረ ገለባ ነበር። እሱ ውስጥ ገብቼ ነው ያለት እነማን ናችሁ ብለህን ተታስባል። ታጣቂዎቹ ካስቆሟቸው አውቶቡሶች ሁለቱ ሙሉ በሙሉ ተማሪዎች መሆናቸውን እና በሶስተኛው አውቶቡስ ውስጥ ግን ሌሎች መንገደኞች እንደነበሩ ያስታወሰው ከእገታው እንዳመለጠ የተናገረው በተመሳሳይ ምክንያት ስሙን እንዳንጠቅስ የጠየቀን ሌላ ተማሪ በወቅቱ ገጠመን ያለውን እንዲህ ያብራራል። ከደባርቅን በመጀመሪያ ሰኞ ቀን የተነሳ ነው ማለት ነው። በባህርዳር አደርን። አንድ ቀን ሰኞ ማለት ነው። ማክሰኞ ደጀና ማሸን እና አሮ ብዙ ጉዞ ጀመሩ ማለት ነው። ተከታታይ መኪና ነበር እና የኛ መኪና ደግሞ ትንሽ የተወሰነ ቀድሞ ነበር እና ከዛ መኪናው በድንገት ቆመ። እኛ ምንድን ነው አንብላንቱ ስሚል ከዛ ያው ኦነግ ሸኔ ነው የሚባሉ አካላት ናቸው። ማረጋገጫ ምንድን ነው ማለ ሁሉ ስርባቸውም ናቸው። ሁሉ ነገር ላይ እነሱ ናቸው። በሽፍት ኤክስቪላ የሚያቸው የነበሩት እነሱ ናቸው። ቋንቋ የሚያወጡት ኦሮሞኛ ነው። ከዛ ሁለት ሶስቱን ባስ አስወርድት ማለት ነው። አስወርደው ወደ ጫካ እያሯሯጡ ሄዱ ማለት ነው። ከዛ ያው እንዳጋጣሚ እኛና ጓደኞች የነበርን ሶስት ነበር እና ከእነሱ ጋር የሄድን እያሯሯጡ ነበር እንዳጋጣሚ ነው። ትንሽ እንደሄደ ከዛ ተኩስ የተኩሱ ድምፅ ማሰማት ጀመረ። እኛም እዛው ቁጭ አልን፣ ተኛን፣ ጥይት ነው እንዳይመታን ብለን። ቢያንስ አስራ አምስት ያህል ምናምን የሚሆኑ ልጆች አምልጠዋል፣ ከሶስቱ ባስ ማለት ነው። ከዛ ወደ ኋላ ተመልሰን እያለን ያው ፌዴራሎች ምናምን አገኙን። መጣን ከእነሱ ከዛ ልጆች ምናምን ስንል ልጆች ሄደዋል ምናምን አሉ። ከዛው ስልክ መደወል ጀመሩ ማለት ማታል ወደ ቤተሰቦቻቸው ደውሎ ብር የጠየቋቸው። ምን ያህል ብር ጠየቋቸው? ከአንድ ሚሊዮን እስከ አምስት መቶ ሺ ብር አለ፣ መቶ ሺ ብር አለ። የሄዱት ተማሪዎች በቃ እስከ መቶ ሀምሳ ይሆናሉ። እስካሁን ነገር የተፈጠረ ነገር የለም። ተማሪዎቹ እዛው ናቸው፣ ያሉበት ሁኔታ እንደሆነ አናውቅም። ስለ ጉዳዩ በእጅ ስልካቸው ላይ ደውለን የጠየቅናቸው በኦሮሚያ ክልል የሰሜን ሸዋ ዞን ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ሰለሞን አበበ ተማሪዎች ተለቀዋል የሚል አጭር መልስ ሰጥተው ስልኩን ዘግተውታል። ከአንድ ቀን እገታ በኋላ እንደ ተለቀቀ የነገረን ሌላ በተመሳሳይ ምክንያት ስሙ እንዳይጠቀስ የጠየቀን ተማሪ ለመለቀቁ ምክንያት ነው ያለውን ያብራራል። ሸኔ ታውቃላችሁ ምናምን አ ነሱ አይቼ አውቃለሁ አልኩት። አውቆ ነው ከዛ ሂድ ይውጣ አለ ኃላፊ እዛ ሌላ ሰዎች የደርጌ ልጆች አለ። ሸኔ ታውቃላችሁን? እኔ አላውቅም። እናንተ ሸኔ ካላወቅም ብር ትቀጣላችሁ፣ ብር ትከፈላላችሁ ምናምን አለ አላፊ። እነማን ናቸው ግን የያዟቸው? እነ ሸኔ እንደሆነ ግን አውቃለሁ። በምን አወቁ? በቃ ጸጉሩ ስለ ጸጉር ያደገ ሰው ብቻ ነው ሙሉ ቀላፊ። እኛ መንግስት ሸኔ ነው የሚሉ እኛ ግን ሸኔ ሲሙ ሸኔ ያለ ሲሙ ሸኔ አይደለም። እናንተን ለምን ለቀቋችሁ? ሌላ ቦታ ነው። አላፊ ጋር ነብሮ ነበርኩ። አላፊ እኛ ከኛ ጋር መጥተው ነበረ። እዛ አልደረሱም ነበረ፣ እነሱ ጋር አልደረሱም ነበረ። ያን ጋኑ አላፊ ከኛ ጋር መተዋል መጀመሪያ ቅድሚህ ቆለቀቆኝ ችግር እኮ እኛ ራሱ ጋ የኦሮምኛ ችግር መጨረሻ ላይ አይቴ ታውቃለች እና ምን አለ ሸኔ ቃቸው ያውቃል ያልኩ ትንሽ ሱ በደቡብ ኢትዮጵያ ክልል ነዋሪ መሆኗን እና ስሟን በሚስጥር እንድንዚህ የጠየቀችን ከታገቱት ተማሪዎች መካከል አንዷ እህቷ እንደሆነች የገለጸችልን ወጣት በእርሷ የእጅ ስልክ ተደውሎ ቁጥሩ እጅግ የበዛ የማስለቀቂያ ቤዛ ገንዘብ መጠየቋን ገልጻለች። እኛም እስካሁን እየተጓዝነን ብዞ አላለቀም ትመስለኝ። ወደ ዋናዎቹ ጋር እየወሰዱ ማለት

جما جنم بیان سا میٹا ماؤ نمل امریکی رو نمکی لیا گانے نام روپ የተማሪዎችን ክስ በተመለከተ ቨርጂኒያ ከሚገኙት ከኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ተርቢ ምላሽ ለማግኘት በስልክ ያደረግነው ጥረት አልተሳካም። ከመቶ በላይ ተማሪዎቹ በታጣቂዎች የታገቱበትን የደባርቅ ዩኒቨርሲቲ ፕሬዝዳንት ዶክተር አስማማው ዘገየን በስልክ አግኝተናቸው ጉዳዩን እየተከታተልን ነው፣ ነገር ግን ልጆቹ የታገቱት በኦሮሚያ ክልል ውስጥ ስለሆነ ትምህርት ሚኒስቴርን ጠይቁ ብለዋል። ሆኖም ከትምህርት ሚኒስቴር ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የተራዘመ ግጭት የእንዲህ አይነት ድርጊት ፈጻሚዎችን እንደሚያበረታታ ዛሬ ሰኞ በፌስቡክ ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ያመለከቱት በኢትዮጵያ የአሜሪካ አምባሳደር እርቪን ማሲንጋ ለገንዘብ ጥቅም ሲባል ተማሪዎችንና ሰላማዊያን ዜጎችን የማገት ድርጊት እንዲቆም እንዲቆምና የሕግ የበላይነት እንዲከበር ጥሪ አቅርበዋል። በኦሮሚያ ክልል ሰሜን ሸዋ ዞን ገርበ ጉራቻ አካባቢ ልዩ ስሙ አሪደሮ በ ተባለ ቦታ በተደጋጋሚ ስለሚፈጸም እገታ ከዚህ ቀደም በታጋቾቹ ቅሬታ ቢቀርብም የፌዴራልም ሆነ የክልል ባለስልጣናት ምንም አይነት መግለጫ ሰጥተው አያውቁም። በአንጻሩ ልዩ ልዩ የፖለቲካ ፓርቲዎች በአካባቢው የሚፈጸመውን ግድያና እገታ አስመልክቶ ባለፈው ዓመት ሰጥተዋቸው በነበሩ አስተያየቶች በኦሮሚያ ክልል ለተባባሰው የሲቪል ሰዎች ግድያና እገታ መንግስት እርምጃ እንዲወስድ ጥሪ ማቅረባቸው ይታወሳል። ከዚህ አኳያ የአሜሪካ ድምጽ በኦሮሚያ ክልል በተለያዩ ቦታዎች ስለሚፈጸመው ግድያና እገታ አስተያየታቸውን ጠይቋቸው የነበሩት የኦሮሞ ፌዴራልስ ኮንግረስ ኦፌኮ ሊቀመንበር ዶክተር መራራ ጉዲና በድርጊቱ ላይ የተለያዩ አካላት እንደሚሳተፉ ገልጸው ጉዳዩ በገለልተኛ አካላት መጣራት አለበት ሲሉ አመልክተዋል። ለአሜሪካ ድምጽ አስቴር ምስጋ ነው።